ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ። የሰኞ ነሐሴ 4 2012 ዓ.ም ተመረጥ ዝግጅታችን ጀመረ። አቶ ለማ መገርሳና ሌሎችም አባላት ከኦሮሚያ ብልጽግና ፓርቲ ማዕከላዊ ኮሚቴ በጊዜያዊነት ስለመታገዳቸው ዘገባ ይዘናል። በለውጡ ሂደት የመጡ እምርታዎችን ገምግመናል። ደግሞ እንደ የሆኑ ለውጡን ወደ ኋላ የሚጎትቱ ለሀገርም አደጋ የሚችሉ ጉዳዮችንም በዛው ልክ ገምግመናል። እነዚህን አደጋዎች ያው በሁለት ነው የለየ ናቸው። አቶ ታዬ ደንዳአ የፓርቲው የሕዝብ ግንኙነት ኃላፊ ናቸው። በአብይ ርዕስ ይመለሳሉ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሀዬ ነኝ። በ2013 የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን ልዩነታችን ሳይሆን አንድነታችን ላይ አትኩሮ ይከበራል ሲሉ አዲሱ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ አስታወቁ። መጪውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን እንድታስተናግድ በተመረጠችው ድሬዳዋ ከተማ አፈ ጉባኤው በተገኙበት በአከባበሩ ላይ ውይይት ተደርጓል። አዲስ ቸኮል ዝርዝር ዘገባ አድርሶናል። ስለ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ለጋዜጠኞች መረጃ የሰጡት የፌዴሬሽን ምክር ቤት አፈጉባኤ አቶ አደም ፋራ በዘንድሮ አከባበር የሚያስተሳስሩን ጉዳዮች ላይ እናተኩራለን ብለዋል። የተለያዩ ሲምፖዚየሞች ይካሄዳሉ። በነዛ ሲምፖዚየሞች ላይ የሚቀርቡ ርዕሰ ጉዳዮች ወይም ጽሁፎች ሰፊ ጊዜ ተወስዶ በጥንቃቄ የሚዘጋጁ እንዲሆኑ የህዝቡን የአብሮነት እሴቶችን ለማስቀጠል የሚረዱ የህዝቡን አንድነት ለማጠናከር ከሚያለያዩን ጉዳዮች አንድነታችንን አጠናክረን እንድንሄድ የግድ የሚሉ ጉዳዮች ይበዛሉ። ሆኖም በአብዛኛው ጊዜ በልዩነት ላይ ነው ሰፊ ስራ የሚሰራው ትኩረት የሚደረገው። ስለሆነም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦችን የሚያስተሳስሩ ጉዳዮች ላይ ትኩረት አድርገን በሀገራችን ዘላቂ ሰላም እንዲረጋገጥ መረጋጋት እንዲፈጠርና የተጀመረው ለውጥ ስኬታማ በሆነ መልኩ እንዲቀጥል ለማስቻል በዓሉ የበኩሉን አስተዋጽኦ እንዲያበረክት ለማድረግ ነው። በዛሬው ስብሰባ ላይ በኦሮሚያ ክልል አስተናጋጅነት በአዲስ አበባ የተከበረውን 14ተኛውን የብሔሮች ብሔረሰቦችና ዝቦች ቀን አከባበር አፈጻጸም የተገመገመ ሲሆን በድሬዳዋ የሚከበረው 15ተኛው የብሔሮች ብሔረሰቦችና ዝቦች ቀን እቅድም ተገምግሟል። ድሬዳዋ የአብሮነት ና የመተባበር ተምሳሌት የሆነች ከተማነች ያሉት አቶ አደም ፋራ የበዓል አካባበሩን አጋጣሚ በመጠቀም የከተማዋን ኢኮኖሚያዊ እንቅስቃሴ ለማነቃቃት ና በምስራቅ ኢትዮጵያም የተሻለ ትስስር ና ሰላም የሚሰፍንበት እንዲሆን እድል ይፈጠራል ብለዋል። በድሬዳዋ ነዋሪዎችና ፖለቲከኞች ተደጋጋሚ ቅሬታ የሚቀርብበት የድሬዳዋ አስተዳደራዊ ቻርተር የሚሻሻልበት እድል ስለመኖሩም አቶ አደም አውስተዋል። እንደ ድሬዳዋ አስተዳደር መፈታት የሚገባቸው በርካታ ጉዳዮች አሉ። አንደኛው የቻርተሩ ማሻሻያ ነው። በዓሉን አከባበር እንደ መልካም አጋጣሚ በመጠቀም ከሚመለከታቸው አካላት ግንኙነት በማድረግ ቻርተሩ የሚሻሻልበት ሁኔታ ይፈጠራል የሚለው እምነት አለን። እንደ ፌዴሬሽን ምክር ቤትም አስፈላጊውን ድጋፍ ለማድረግ ዝግጁ ነን። የድሬዳዋ አስተዳደርም ቻርተሩን ለመከለስ ጥናት ላይ መሆኑን ያገኘነው መረጃ ያመለክታል። በዓሉ የሚከበረው በሚቀጥለው ዓመት ኅዳር 29 ቀን ሲሆን በዚያ ወቅትም የኮሮና ቫይረስ ስጋትነቱ የሚቀጥል ከሆነ በምን መልኩ ሊከበር ይገባል የሚለውንም ጉባኤተኛው እንደሚመክርበት አቶ አደም ገልጸዋል። የብሔር ብሔረሰቦችና ሕዝቦች ቀን ሕገ መንግስቱ የጸደቀበት ኅዳር 29 ቀን የሚከበር ሲሆን እስካሁን ድረስ ለ14 ጊዜ ተከብሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በሞቅዲሾ ማዕከላዊ እስር ቤት ተኩስ እንደነበር ተዘግቧል። አንድ የጸጥታ ምንጭ ለአሜሪካ ድምፅ የሶማሊኛ አገልግሎት በገለጸው መሰረት የአልሸባብ እስረኞች መሳሪያ ለማግኘት ችለው ከእስር ቤቱ ጠባቂዎች ጋር የተኩስ ልውውጥ አድርገዋል። የአልሸባብ እስረኞች እንዴት መሳሪያ ለማግኘት እንደቻሉ አልታወቀም ተብሏል። አክት የተባለው መንግስታዊ ያልሆነ ድርጅት ፈረንሳውያን የረዲት ሰራተኞችና የአካባቢው መሪያቸው ትላንት በኒጀር ደቡባዊ ምዕራብ በታጣቂዎች እንደተገደሉ ታውቋል። ስድስቱ ሰዎች ለዓለም አቀፉ የረድኤት ድርጅት ይሰሩ እንደነበር የኒጀር መከላከያ ሚኒስትር ኢሱሱ ካታምቤ ለሮይተርስ የዜና አገልግሎት ተናግረዋል። እስካሁን ባለው ጊዜ ለግድያው ኃላፊነት የወሰደ የለም ተብሏል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ትላንት ባወጡት መግለጫ ግድያውን አውግዘው በጥቃቱ ላይ ምርመራ እንደሚካሄድ ገልጸዋል። የሞሪታንያ ፕሬዚደንት ትላንት አዲስ መንግስት መሰየማቸውን አንድ ከፍተኛ ባለስልጣን ገልጸዋል። በርካታ የቀድሞ ሚኒስትሮች የቀድሞ የሀገሪቱ ፕሬዚደንት መሐመድ ውልድ አብዱል አዚዝ የገንዘብ አያያዝን አስመልክቶ በወጣ ዘገባ ላይ ስማቸው ከተጠቀሰ በኋላ ነው አዲስ መንግስት የመሰረቱ ተብለዋል። የሞሪታንያ ፕሬዚዳንታዊ ጽሕፈት ቤት ዋና ጸሐፊ አዳማ ቦካር ሶኮ የተወሰደው እርምጃ ስማቸው በዘገባው ላይ የተጠቀሰው የቀድሞ ሚኒስትሮች ከክሱ ነፃ መሆናቸውን ለማረጋገጥ የሚያስችላቸውን ጊዜ እንዲያገኙ ያስችላቸዋል ሲሉ ትናንት በመዲናይቱ ኑዋክሾት ለጋዜጠኞች ተናግረዋል ይህ እርምጃ የተወሰደው ፕሬዚደንት ኦልድ ሼክ አልአዝዋኒ ባለፈው ሐሙስ የሀገሪቱ ጠቅላይ ሚኒስትር ከስልጣን እንደወረዱና ካቢኔውን እንደሚለውጡ ካስታወቁ በኋላ ነው ምክንያቱ አልተገለጸም ነበር አንድ የኮንጎ ዲሞክራሲያዊ ሪፑብሊክ አማጺ ቡድን ዛሬ በሀገሪቱ ምስራቃዊ ክፍል 16 ሰዎች መግደሉን የሀገሪቱ ወታደራዊ ኃይል ገልጿል። የተለያዩ ሚሊሻዎችና አማጼ ቡድኖች በሚያካሂዱ ጥቃትና የኮንጎ ወታደራዊ ኃይል በሚወስደው የአጸፋ ምላሽ ምክንያት ካለፈው መጋቢት እስከ ሰኔ ወር በነበረው ጊዜ ውስጥ አራት መቶ ሺህ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሊባኖስ የፍትህ ሚኒስትር ማሪ ክሎድ ናጅም ከስልጣናቸው ተሰናበቱ። ባለፈው ሳምንት በይሩት ውስጥ ከባድ ፍንዳታ ከደረሰ ወዲህ ከስልጣን ለመሰናበት ሶስተኛ የካቢኔ አባል ሆነዋል። የአካባቢ ጥራት ጥበቃ ሚኒስትር ዲማኑኤስ ፓታር ትላንት ማታ ከስልጣናቸው ተሰናብተዋል። የማስታወቂያ ሚኒስትር ማናል አብደል ሳማድ ትላንት ቀን ላይ ተሰናበቱ። በርካታ ሌሎች ሚኒስትሮችም ከስልጣን ለመውረድ እያሰቡ መሆናቸው ተዘግቧል። በሌላ በኩል ደግሞ ቢያንስ ስምንት የምክር ቤት አባላት ከፓርላማ ቦታቸው ለመሰናበት እንደወሰኑ አስታውቀዋል። የሀገሪቱ ምክር ቤት በያዝነው ሳምንት እንዲሰበሰብ ይጠበቃል። የዓለም መሪዎች ሊባኖስ ከደረሰባት የፍንዳታ ጉዳት እንድታገግም ለመርዳት ወደ 300 ሚሊዮን ዶላር የሚጠጋ ገንዘብ ለመስጠት ትላንት ቃል ገብተዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በቴሌኮንፈረንስ በጠሩት ጉባኤ ከ30 በላይ የሚሆኑ መሪዎች ተሳትፈዋል። እርዳታው በቂና በጊዜ ደራሽ እንዲሁም ለሊባኖስ ህዝብ በሚያስፈልግ መልኩ መሆን አለበት ተብሏል። በሚቻለው ያህል ቅልጥፍናና ግልጽነት ለሀገሪቱ ህዝብ እንዲደርስ እንደሚያስፈልግ በጉባኤው ጫና ተደርጎበታል። በመጨረሻም አጫጭር የኮቪድ-19 ዜናዎች የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም ከሚቀርቡት በኮሮና ቫይረስ የተያዙና በሞት የተለዩ ሰዎች አሃዞች ጀርባ ትልቅ ስቃይና ሐዘን አለ በማለት አስገንዝበዋል። በዓለም ደረጃ ወደ 20 ሚሊዮን የሚጠጉ ሰዎች በዓለም አቀፉ ወረርሽኝ እንደተያዙና 750 ሺህ የሚሆኑት በሞት እንደተለዩ ተረጋግጧል። ዶክተር ቴድሮስ ጀኔቫ ላይ ለጋዜጠኞች በሰጡት መግለጫ ይህ ለዓለም ከባድ ሁኔታ ቢሆንም በማንኛውም ሀገር ቢሆን የተስፋ ምልክት መፈንጠቁ አልቀረም። የወረርሽኙን ይዘት ለመለወጥ ምንጊዜም ቢሆን የዘገየ ሊሆን አይችልም ብለዋል። ወረርሽኙ በበረታባቸው ሀገሮች ሳይቀር ሁሉም መንግስታትና ማህበረሰቦች ምላሽ በመስጠት መቆጣጠር ይቻላል በማለት አስረድተዋል። የታመሙትን በጊዜ ተከታትሎ በማግኘት የተነካኩትን ደርሶ በማወቅ ለታመሙት በቂ ሕክምና በማድረግ የአካል ርቀትን በመጠበቅ የአፍና የአፍንጫ መሸፈኛ ጭንብል በማድረግ ሁሌም ቢሆን እጅን በመታጠብና ከሌሎች ርቆና ፊትን አዝሮ በመሳል የወረርሽኙን መዛመት ለመቆጣጠር እንደሚቻል የጤናው ድርጅት ዋና ስራ አስኪያጅ ጠቁመዋል። ዶክተር ቴድሮስ ፈረንሳይን፣ ጀርመንን፣ ደቡብ ኮሪያን፣ ስፓኝን፣ ኢጣሊያን እና ብሪታንያን በምሳሌነት ጠቅሰዋል። እነዚህ ሀገሮች ከባድ የወረርሽኝ መዛመት ገጥሟቸው ነበር፣ ነገር ግን ሊቆጣጠሩ ችለዋል ይላሉ ዋናው ስራ አስኪያጅ። ህንድ ዛሬ ከአንድ ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን አስታውቃለች። አለም አቀፉ ወረርሽኝ ከገባበት ጊዜ አንስቶ ይህን ያክል ብዛት ያላቸው ሰዎች በአንድ ቀን ሲሞቱባት የመጀመሪያው ነው ተብለዋል። በአዲሱ የወረርሽኛ አሃዝ መሰረት ህንድ ውስጥ 44386 ሰዎች በቫይረሱ ተይዘው ለህልፈት ተዳርገዋል። የዩናይትድ ስቴትስ፣ ብራዚል፣ ሜክሲኮ እና ብሪታንያ ቀጥሎ ከዓለም አምስተኛ ሆናለች። ህንድ ለተከታታይ ስድስት ቀናት ከዓለም የበዙ አዲስ የቫይረሱ በሽተኞች እየተገኙ መሆናቸውን አስታውቃለች። ዛሬ 62 በቫይረሱ የተያዙ ሰዎች ማግኘቷን ገልጻለች። በጀርመን መዲና ተማሪዎች ዛሬ ትምህርት ጀምረዋል። አስፈላጊው ጥንቃቄ እንደሚያደርጉ ተገልጸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ተማሪዎች ወደ ትምህርት ቤቶች እንዲመለሱ ሲገፉ ቆይተዋል። ነገር ግን በርካታ ክፍላተ ግዛት ገና አልተዘጋጀንም እያሉ ናቸው። በያዝነው ወር ማብቂያ ላይ የመጀመር እቅድ እንዳላቸው ገልጸዋል። የኮሮና ቫይረስ መዛመት ጋብ ሲል ሀገሮች ተማሪዎች ወደ ትምህርት ቤቶች እንዲመለሱ ለማድረጉ ጉዳይ ቅድሚያ እንዲሰጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። ቮይስ ኦፍ አሜሪካ አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 4 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ግብጽ ያሉ ኢትዮጵያውያን ለምን ይጋጫሉ? ግብፃውያንም ያገለግሉንም ተጎድተን እኛ እየታሰርን እኛ ተጎድተን እኛ እየተመታን ያለ ምንም መኖር አልቻልንም። በቃ ላንቺ ጅቢንሲ ሰባ እንጂራ ይሄ በእውነቱ ከእውነት የራቀ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር እድል ለማግኘት ብለው ከአረቦች ጋር አብረው በአሁኑ እየተሰማ ያለውን የኦሮሞ ድምፅ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። ቀዳሚው ተናጋሪ አብዲ ኑር ግብፅ ውስጥ በስደት ይኖራሉ። የተከተሉት ደግሞ አብዱላሂ ካዮ በግብፅ የኦሮሞ ማህበረሰብ መሪ ናቸው። በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦሮሚያ ብልጽግና ፓርቲ ሦስት አባላቱን ከማዕከላዊ ኮሚቴ ለጊዜው አግዷል። የሕግ የበላይነትን ያለ አንዳች ልዩነት ተግባራዊ ማድረግ አንዱ ትልቅ ውሳኔ ነው ብለዋል የፓርቲው የሕዝብ ግንኙነት ኃላፊ መለስካቸው አማሃ ዝርዝሩን ይዟል የኦሮሚያ ብልጽግና ፓርቲ ያለፉትን ሁለት ዓመታት የሥራ ግምገማ ባካሄደበት ጉባኤው ማጠቃለያ ላይ ሦስት ከፍተኛ የአመራር አባላቱን ከማዕከላዊ ኮሚቴ አባልነታቸው ለጊዜው እንዳግዳቸው ታወቀ ከሁለት ዓመታት በፊት በኢህአዴግ አመራር ውስጥ በለውጥ አራማጅነታቸው ታዋቂ የነበሩትን አቶ ለማ መገርሳን ጨምሮ ወይዘሮ ጠየባ ሐሰንንና ዶክተር ሚልኬሳ ሚዳጋን ነው ጉባኤው ባደረገው ግምገማና በደረሰበት ውሳኔ እግዱን የጣለባቸው። ከነሐሴ ሁለት እስከ ሶስት ቀን በተካሄደው የኦሮሚያ ብልጽግና ፓርቲ ከፍተኛ አመራር አባላት ጉባኤ የተከናወነውን ግምገማ አቶ ታዬ ደንዳ የፓርቲው ጽህፈት ቤት የህዝብ ግንኙነት ኃላፊ እንዲህ አስታውሰዋል። በለውጡ ሂደት የመጡ ምርታዎችን ገምግመናል። ደግሞ እንደ ተግዳሮት የሆኑ ለውጡን ወደኋላ የሚጎትቱ ለሀገርም አደጋ የሚችሉ ጉዳዮችንም በዛው ልክ ገምግመናል። እነዚህን አደጋዎች ያው በሁለት ነው የለየ ናቸው። አንደኛው ውጫዊ ተግዳሮት ብለን ነው ያልነው ቱ በክልል ደረጃም በሀገር ደረጃም የሰላም እንዳይኖር የዜጎች አንድነት እንዳይጠናከር፣ ሰበካ ደረጃም በድርጊት ደረጃም የሚገለጹ በርካታ ችግሮች ነበሩ። ያንን ችግር በዋናነት ሊመሩ የነበሩት በአንድ በኩል ፊትልስ ነበረ፣ በሌላ በኩል ከክልላችን አንጻር ይሄ ኦነክሸን የሚባለው አለ። እሱ ለጀመር ነው የዲሞክራሲም የብልጽግናም ጉዞ በጣም ትልቅ ተግዳሮት ነው ነበ። አቶ ታዬ ውስጣዊ ችግሮች ብሎ ጉባኤው የተመለከታቸውን ችግሮችም አውስተዋል። በአንድ በኩል በአመለካከትም በተግባርም ከብልጽግና ይልቅ ከሌሎች ተቃራኒ ኃይሎች ጋር የተሰለፉና የተሳተፉ አባላትን ከቀበሌ ጀምሮ እስከ ላይኛው የፓርቲው መዋቅር ድረስ እንዳሉ መገምገሙን፣ ሌብነትና ሙስና በተለያየ ደረጃ እንዲስፋፋ ያደረጉ እንዳሉ፣ እንዲሁም የተጣለባቸውን የሥራ ኃላፊነት በአግባቡ የማይከውኑ ለሕብረተሰቡ የሚሰጠው አገልግሎት የተሳለጠ እንዳይሆን በዚህም የሕብረተሰቡ ቅሬታ ከጊዜ ወደ ጊዜ እየበዛ እየከፋ እንዲሄድ የሚያደርጉ ከብቃት አንጻር ወይም ከፍላጎትና ከቁርጠኝነት አንጻርም እንዳሉ ጉባኤው መገምገሙን አቶ ታዬ አስረድተዋል። አቶ ታዬ ሌሎች ውሳኔዎችም እንደተላለፉ አስታውሰው የህግ የበላይነት ትንሽ፣ ትልቅ፣ ፖለቲከኛ፣ አክቲቪስት፣ የመንግሥት ባለሥልጣን ሳይባል ከሕግ ያፈነገጠ አካሄድ ካለ ያለአንዳች ልዩነት ተግባራዊ እንዲደረግም ጉባኤው መወሰኑን ገልጸዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር አመሰግናለሁ መለስካቸውን ለዘገባው የትንታኔው መጽሔት ይቀጥላል። ከህወሓትና ከኦነግ ጋር ተመሳጥረው አገር ለማፍረስ እየሰሩ ናቸው ያላቸውን የወላይታ ዞን አመራር አባላትን ጨምሮ ሀያ ስድስት ግለሰቦችን በቁጥጥር ስር ማዋሉን የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት አስታውቋል። ይህንን ተከትሎ በዞኑ ዋና ከተማ ሶዶና ቦዲቲ ከተማ ውስጥ ከጸጥታ አስከባሪዎች ጋር በተፈጠረ ግጭት ህይወት መጥፋቱን እማኞች ነን ያሉ ለቪኦኤ ተናግረዋል። አካባቢውን የመከላከያ ሰራዊት መቆጣጠሩን ነዋሪዎች ገልጠው ወላይታ ሶዶን ከሰባት አካባቢዎች ጋር የሚያገናኙና አገር አቋራጩ መንገድ ጭምር ትናንት ማምሻውን ጀምሮ መዘጋጃቸውን ተናግረዋል። የደቡብ ክልል የሰላምና የጸጥታ ቢሮ ኃላፊን አቶ አለማየሁ ባውዲንም ያነጋገረው ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። የደቡብ ክልል መንግስት ፖሊስ ኮሚሽንና የክልሉ ሰላምና ጸጥታ ቢሮ ኃላፊዎች ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ አገር ለማፍረስ ከሚሰሩ አካላት ጋር ተመሳጥረዋል ያሏቸውን የወላይታ ዞን አመራሮችን ጨምሮ 26 ግለሰቦችን በቁጥጥር ስር ማዋላቸውን ገልጠዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ነቢዩ ኢሳያስ ጥፋት ለማድረስ የተዘጋጁ ኃይሎች በቁጥጥር ስር ውለዋል ብለዋል። ሶዶና በአካባቢው ከፍተኛ የሆነ ጥፋትና እልቂት እንዲከሰት ዝግጅት በማድረግ አጠቃላይ በሀገሪቱ ላይ እንደ ሀገር የሀገሪቱን ለውጥ ወደኋላ ለመመለስ ሌትና ቀን ከሚሰሩ የጸረ ሰላም ኃይሎች ጋር በመቀናጀት ዝግጅት በማድረግ ኃይላቸውን በማስተባበር ህገወጥ ቡድን በማደራጀት በአካባቢው ላይ ከፍተኛ ጉዳት ለማድረስ ህዝብ እርስ በርስ እንዲጋጭ አካባቢው የግጭት ቀጠና እንዲሆን ሲንቀሳቀሱ የነበሩ ኃይላት ናቸው ዛሬ በቁጥጥር ስር የዋሉት። እነዚህን በቁጥጥር ስር ለማዋል ከብሔራዊ መረጃና ደህንነት ያገኘነው መረጃን እንደ ግብዓት ተጠቅመናል። አጠቃላይ በክልላችን የሚገኘው የኮማንድ ፖስት ኃይል ወይም ሞ የመከላከያ ኃይል በቂ ትብብርና ድጋፍ አድርጓል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ህዝብና መንግስትን የሚያጋጩት ድርጊት በተደጋጋሚ ጊዜ በመፈጸማቸውና ምክር ተሰጥቷቸውን ባለመስማታቸው እርምጃ እንደተወሰደባቸው ተናግሯል። ሀገር ለማፍረስ ህዝብን እርስ በርስ ለማጋጨት በእያንዳንዱ ቀጠና ህዝቡ ተረጋግቶ እንዳይቀመጥ በዞኑ ውስጥ የተለያዩ ሙከራዎችን የሚያደርጉ ጸረ ሰላም ኃይሎች ጋር በተደጋጋሚ ተቀናጅቶ የመስራት ሁኔታ ይታያል። በሀገር ደረጃ እንደምናውቀው ከቅርብ ጊዜ ጀምሮ ከፍተኛ የሆነ የተደራጀ ሀገር የማፈስ እንቅስቃሴ የሚያደርጉ በፓርቲ ደረጃም አሉ፣ በግለሰብ ደረጃም የሚንቀሳቀሱ ኃይሎች አሉ። በተለይ ህወሀትና ሸኔ ኦነግ የሚያደርጉት እንቅስቃሴ በሀገር ደረጃ በህዝቡ የመጣውን ለውጥ ለመቀልበስ የተደራጀ ሀብት ጭምር መድቦ የሚደረገውን እንቅስቃሴ ጤታ ተሳታፊ በመሆን ከነዚህ አካላት ጋር ተቀናጅቶ ሲሰሩ ቆይተዋል። ከዚህ ድርጊታቸው እንዲታረሙ በዝርዝር ተገምግሞ ፖለቲካዊ እርምትም ጭምር ተወስዶ ማረም ባለመቻሉ ምክንያት የይሄ እርምጃ ተወስዷል። ይህን ተከትሎ በዞኑ ዋና ከተማ አስወዶና ቦዲች ከተማ በጸጥታ ኃይልና በወጣቶች መካከል ግጭት ተፈጥሮ አስር የሚደርሱ ሰዎች እንደተገደሉ የአይንማኝ ማኝ አቶ ቃል ክዳነ አየለ ለቪኦኤ ተናግሯል። ከጠዋት ወደ አራት ሰዓት አምስት ሰዓት አካባቢ በመከላከያ ሰራዊት መካኝም በሁለት ወጣቶች ላይ ጥይት በተኮሰ በቦዲቲ ከተማ ላይ ትናንትና ሶዶ ላይ በተመሳሳይ ሰው ሞቶ ነበረ። ዛሬ ወደ ሰው በጠዋቱ ተመቷል። በድጋሜ ደግሞ ወደ ከሰዓት አካባቢ ሰባት ሰዓት አካባቢ እንዲህ ሁለት ወጣቶች ተመቶ ሞቷል። አጠቃላይ በቦዲቲ ላይ ወደ አራት ሰው ነው የሞተው። ሶዶ ከተማ ላይም እንደዚህ አሁን እየሰማን እንዳለ ነው አምስት ሰው አካባቢ ሞቷል። ጠቅላላ ወደ አስራ አንድ ሰው የሚጠጋ ሰው ነው የሞተው። ከዚህ በተጨማሪ በርካታ ሰዎች ቆስሏል። ወጣቶች ያው ድምጻቸውን ለማሰማት ነው የወጡት። መሪዎቻችን ይፈቱ የሚል ጥያቄ ነው ከዛ በተጨማሪ መሪዎችም ሆኑ የወጣት አመራሮችም ወጣቶችም ወይም የለጋን እንቅስቃሴ እየመሩ ያሉ ሰዎች የሀገር ሽማግሌዎች ስብሰባ ላይ ባሉበት ቦታ መታሰራቸው አግባብ አይደለም። በቦድቲ ከተማ ባለው የመንግስት ሆስፒታል በኃላፊነት ላይ የሚገኙ የሆስፒታሉ ባልደረባ ወደ ሆስፒታሉ መጥቶ የሞተ ሰው አለመኖሩን አረጋግጧል። እኛ ጋር ለጊዜው የሞተ ሰው የለም በትክክል ካወራው ምናልባት ሌላ ነገር ሼ ካላረቁም እዛ ዛይዚ ያሉ ሰዎች መሪፌር ተደርጓሉ በጣም ክሪቲካል ማለት ጥብቅ ጥንቃቄ ውስጥ የነበረ አንድ አለና እሱንም ሌሊከናል አሁን በዚህ ሰዓት ላይ ችግር የለም እኛ ጋር በሆስፒታል ግን ውጭ ያሉ ነገሮችን እኛ ሆስፒታል ስራተኛ ስለሆን ወጣም አላለንም ቆስሎ እናንተ ጋር የመጡ ሰዎች ስንት ናቸው በቁጥር አራት በትክክል አራት በምንድን ነው የቆሰሉት የዞኑ አመራሮች ከክልል ጥያቄ ጋር በተያያዘ ከፌዴራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ ገብተው ነበር የሚሉት የከተማው ነዋሪዎች ከነበሩበት የስብሰባ አዳራሽ የዞን አመራሮች ወስዶ ማሰር የህዝብን ጥያቄ ለማፈን የሚደረግ ጥረት ነው በማለት ተችተዋል። የከተማ መንግስትም ዞኑ አመራሮችም ባልተዘጋጁበት ሁኔታ መጥተው ተቆጣጥረዋል። ያ ደግሞ ትንሽ ቁጣ ገብተሰል በማህበረሰቡ ዘንድ። የሶወዶ ከተማ ነዋሪ አቶ አስራት ቶማ በበኩላቸው የመከላከያ ሰራዊት ከተማውን መቆጣጠሩን ገልጠው ወላይታ ሶዶን ከተለያዩ ሰባት አካባቢዎች ጋር የሚያገናኝና አገር አቋራጭ መንገድ ጭምር ትናንት ማምሻውን ጀምሮ ተዘግቷል ብለዋል። ያለው ከተማው ሁሉም ተቋሙ ያሰማ ማጥሮች ስለታስሩ ይፈቱ የሚል ነገር እያቀረበ ነው። መንገድ መዝጋት ከእነሱ ጋር ከፖሊስ ጋር ትንሽ ግጭ ዳ ይፈጠራል። ተኩስ ምናምን ፎልፎ ይተኩሳል። ሰወር ቤት ገብቶን ያለው እንቅስቃሴ የለም ዜሮ ላይ ነው የከተማው ነዋሪዎች በተፈጠረው ግጭት የሞቱ ሰዎችን ቁጥር ከአስር ቢያስበልጡም። የደቡብ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ አለማዮ ባውዲ አካባቢውን ሲያረጋጉ በነበሩ ፀጥታ ኃይሎች ላይ የኃይል እርምጃ ለመውሰድ የሞከሩ ሶስት ግለሰቦች በተኮሰባቸው ጥይት መሞታቸውን በስልክ ለቪ አስታውቀዋል የአካባቢውን ደህንነት እያስጠበቁ ያሉ አካላት ላይ ድንጋይ በመወርወር መንገድ በመዝጋት ሰዎች እንዳይንቀሳቀሱ በመከልከል የሚንቀሳቀሱ የተወሰኑ የተደራጁ አካላት አሉ። እነዚህ አካላት ዛሬ ወደ አራት ሰዓት አካባቢ በርዱቲ ላይ ከመንግስት ሰራዊት ትጥቅ ለመንጠቅ ሙከራ በሚያደርጉት ሂደት ውስጥ ለመከላከል ወተ ኩሰጢት ከሶስት እስከ አራት ሰው ትብርቷል የሚል መረጃ አለ። ተቆርቷል ማለት ህይወታቸው አልፏል ማለት ነው። ህይወታቸው አልፏል። የህዝብ ጥያቄ ለማፈን የሚደረግ ጥረት ነው ተብሎ በመንግስት ላይ ለሚቀርበው ክስም የለም የህዝብን ፍላጎት ጠልፎ ቀጠናውን ለማወክና ሰላም ለመንሳት የሚፈልጉ አካላትን ሴራ ለማክሸፍ የተወሰደ እርምጃ ነው ብሏል። ለዘመናት የቆየ ጥያቄ አለ። በወላይታ ህዝብ ብቻ ሳይሆን በክልል ውስጥ የሁሉም ህዝቦች ጋር እነዚህ ጥያቄዎች ስለ ረጅም ጊዜ የተወዛዘፉ ከለውጡ በፊትም ካፍነ የቆዩ ከመሆናቸው ጋር ተያይዞ በተረጋጋ መንገድ እንስካ ተብሎ መንግስት ሀላፍነት ወስዶ እየደረጀ ያለ አመራር ተወያይቶ አቋምም ወስዶ መመለስ በተጀመረበት ወቅት የህዝብ ጥያቄ ማፈን ነው የሚባለው ትክክል አይደለም። አሁን የደረሰበት ደረጃ ላይ ጉዳዩ ብሔረሰቦች በየራሳቸው ራሳቸው ምክር ቤት ጠይቀው ወደ ፌዴሬሽን ምክር ቤት ደርሷል። የፌዴሬሽን ምክር ቤትም ጉዳዮቹ ስብስብ ስለሆኑ በተረጋጋ መንገድ ከአመራሩ ጋርም ከህዝብ ጋርም ከህዝብ ተወካዮች ጋርም ህጋዊ ከሆነ ተቋም ጋር ውይይት አድርጎ ጉዳዩን ለመፍታት የተሟላ ሀላፊነት በተወሰደበት እና አንዳንዱን ደግሞ መመለስ ሲሲን በጀመረበት ወቅት ህገ መንግስት በመላክ ህገወጥ በሆነ መንገድ ህግ አፍርሰን የህዝብ ጥያቄ እናስመልሳለን የሚል ግን ፍላጎት ያለው ቡድን የህዝቡን ጥያቄ ጠልፎ እየሄደ ስለሆነ ነው እርምጃ እየተወሰደ ያለው። ዞኑ በክልል ለመደራጀት ያቀረበው ጥያቄ በደቡብ ክልል ምክር ቤት ተገቢ ምላሽ በተገቢ ሰዓት አልተሰጠውም በሚል ተቃውሞ ከስድስት ወራት በፊት ከክልሉ ምክር ቤት ሰላሳ ስምንት የወላይታ ህዝብ ተወካዮች ራሳቸውን ማግለላቸው የሚታወስ ሲሆን ሰሞኑን በተካሄደው አምስተኛ ዙር አምስተኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤም አልተሳተፉም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም፣ አመሰግናለሁ። ዮናታን ለዘገባው ወደ ተከታዩ ዘገባ እንለፍ። ዛሬ ፍርድ ቤት የቀረቡት አቶ ጃዋር መሐመድ እና ሌሎች 14 ተጠርጣሪዎች ጉዳያቸውን በሚመለከቱት ዳኛ ገለልተኛነት ላይ ጥያቄ ማንሳታቸውን ከጠበቆቻቸው አንዱ የሆኑት አቶ ቱሊ ባይሳ ለአሜሪካ ድምፅ ገልጸዋል። ጠበቃው እንዳሉት ተጠርጣሪዎቹ ችሎቱን እየመሩ ያሉት ዳኛ ገለልተኛ ሚዛናዊና ፍትሐዊ ስለመሆናቸው እንጠራጠራለን ሲሉ ባለሰባት ገጽ ማመልከቻ አስገብተዋል። ፀሐይ ዳምጠው ተጨማሪ አላት የተጠርጣሪ ጠበቆች በሰባት ገጽ ባቀረቡት አቤቱታቸው ህግ ዳኛው ገለልተኛ ሆኖ ጉዳያችንን መመልከት አይችልም ስሉ የተጠርጣሪዎች ጠበቃ አቶ ቱሊ ባይሳ ተናግረዋል። አቶ ቱሊ አክለውም ጠበቆቹ ያቀረቡትን አቤቱታ በዝርዝር ገልጿል። ዛሬ አቶ ጃዋር መሐመድ አስራ አራት ሰዎች መዝገብ የተከተለው የአካባቢ ምስክሮችን በቀዳሚ ምርመራ ላይ ለመስማት ነበረ አስራ አምስት ምስክሮች ናቸው በቀዳሚ ምርመራ ላይ ይሰማሉ የተባለው ከዚህ ውስጥ አስሩ በግልጽ ችሎት የሚመሰክሩ ሲሆን አምስቱ ደግሞ ማንነታቸው ሳይገለጽ ከመጋረጃ በስተጀርባ ሆነው ቃላቸው እንዲሰጡ ባለፈው ቀጠሮ ላይ ዳኛው ብይን ሰጥተው ነበር። ይህን ለመስማት ነበር የተቀጠለው። ነገር ግን ተጠርጣሪዎች በዛሬው ዕለት በጻፉት ሰባት ገጽ ማመልከቻ ጉዳዩን እየመሩ ያሉት ዳኛ ገለልተኛ አይደሉም። ስለዚህ ከዚህ ችሎት ወይም ከዚህ የተከበሩ ዳኛ ትክክለኛ ፊት እናገኛለን ብለን አንገምትም። ስለዚህ ዳኛው ከችሎት እነሱልን በማለት ማመልከቻ ቀርበዋል። መዝገቡን ስመረምሩ የቆዩት ዳኛ በአቤቱታ ላይ ያቀረቡትን ሀሳብ አቶ ቶሊት ተናግረዋል። ዳኛው የቀረበባቸውን ማመልከቻ ከተመለከቱና ካጠኑ በኋላ ያቀረባችሁት ማመልከቻ ወይም ያቀረባችሁት ሀተታ ተቀባይነት የለውም፣ እኔ አልፈጸምኩም፣ ሊፈጽምም አልችልም፣ ስለዚህ ከመዝገቡ ወይም ከጉዳዩ መነሳት አልችልም እቀጥላለሁ ብሎ ነገር ግን ይሄ የተቀበሉ ዳኛ መቀጠል አለባቸው የለባቸውም የሚለውን ሌላ ዳኛ አይቶ መርምሮ ሌላ ብይን እስከምሰጥ ድረስ መዝገቡ ተዘግቶ ተጠርጣሪዎቹ ባሉበት በማረፊያ እንዲቆዩ በማለት መዝገቡን ዘግቶ ተናብቶናል ማለት ነው። ይሁን እንጂ መዝገቡ በሬጅስትራል በኩል ለፍርድ ቤት ቀርቦ በተመሳሳይ ሌላ ዳኛ አይቶ ውሳኔ እስኪሰጥበትና መጥሪያ እስከምደርሳቸው ድረስ ተጠርጣሪዎቹ ባሉበት በፖሊስ ማረፊያ እንዲቆዩ የፌዴራል መጀመሪያ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት ትዕዛዝ ሰጥቷል። በዚህ መሰረት ለዛሬ አቃቢ በተጠርጣሪዎች ላይ በቅድመ ምርመራ ችሎት ሊያሰማው የነበረው የምስክሮች ማሰማት ሂደት ሳይሳካ ቀርቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው። ኒጀር ዋና ከተማ ኒያሜ አቅራቢያ የፈረንሳይ የረድኤት ሰራተኞችን ጨምሮ ቢያንስ ስምንት ሰዎች የተገደሉበትን የታጣቂዎች ጥቃት የፈረንሳይ ፕሬዚደንት ኤማኑኤል ማክሮን አውግዘዋል። ከተገደሉት መካከል የረድኤት ሰራተኞቹ ሹፌርም እና ጎብኚዎቻቸው ይገኙበታል። የደረሰው ጥቃት በሳህል ክልል በሚካሄድ ፀረ ሽብር ዘመቻ የዩናይትድ ስቴትስና የሌሎችም ምዕራባውያን ቁልፍ አጋር በሆነችው ኒጀር ላይ የተሰነዘረ ከባድ ጥቃት መሆኑን ገልጾ ኒኮላስ ፒኞ ያጠናቀረውን ዘገባ ቆንጅታ የታቀርበዋለች። ጥቃቱ የደረሰው ከዋና ከተማይቱ ከኒያሚ አርባ ኪሎ ሜትር ርቀት ላይ በሚገኝ ስፍራ ነው። የፈረንሳይ የቴክኒክና የልማት ትብብር በጎ አድራጎት ድርጅት አክቴድ ከተገደሉት ውስጥ ለጉብኝት የወጡ በርካታ የረዴ ሰራተኞቹ እንዳሉበት አስታውቋል። ፈረንሳይም ዜጎቿ መገደላቸውን አረጋግጣለች። ብዛት ባላቸው የሀገሪቱ ልዩ ቀጭኔዎች የተነሳ ከፍተኛ የጎብኚ መስብ በሆነው በዚያ አካባቢ እንዲህ ያለ ጥቃት ሲደርስ የመጀመሪያ ጊዜ እንደሆነ ነው የታመነው። የምዕራብ አፍሪቃ ጉዳዮች አጥኚ የዜጎች ስብስብ መሆኑን የሚናገረው ዋቲ የተባለ ድርጅት መስራች ጊሊሲያቢ ለቪኦኤ ከዳካር በሰጡት ቃል የሳህል ክልል ለበርካታ አመታት ጸጥታው የደፈረሰ ከመሆኑ አኳያ ሲታይ እንዲህ ያለው ጥቃት መድረሱ አያስገርምም ይላሉ። ይህ ጥቃት ኒጀር ውስጥ ጸጥታ እንዲሰፍን እስካሁን የተደረጉትን ጥረቶች አብዝቶ ይጎዳል። በጠቅላላው በሳህል ክልል በየትኛውም ስፍራ ጥቃት ሊደርስ እንደሚችል እናውቃለን። ለጥቃት ይበልጥ ተጋላጭ የሆኑት አካባቢዎች ግን የታጠቁ ቡድኖች በስፋት የሚገኙባቸው ናቸው። አንዳንዶቹ ከቦታ ወደ ቦታ እንደ ልባቸው መንቀሳቀስ ይችላሉ። የዩናይትድ ስቴትስ የሳህል አካባቢ ልዩ ተወካይ ፒተር ፋም በቅርቡ ለቪኦኤ በሰጡት ቃል በዚህ የአውሮፓውያን 2020 ዓ ም የመጀመሪያው ሩብ ላይ ብቻ ቦርኪና ፋሶ፣ ኒጀርና ማሊ ውስጥ የጽንፈኞች ጥቃት በ በአርባ ከመቶ እንደጨመረ አስታውቀዋል። ኒጀር ባዕዳን ወታደሮች የሰፈሩባት እንደመሆኗና አጋዴዝ በሚባለው ሰሜናዊ ክፍለ ግዛቷ የዩናይትድ ስቴትስ የአብራሪ አልባ አውሮፕላኖች የድሮኖች ጣቢያ በመቋቋሙ ከምዕራባውያን ሀገሮች ጋር ባላት ትብብር የጸጥታዋን ጉዳይ ቁልፍ አድርጋዋለች። የኒው ሳውዝ ፖሊሲ ሴንተር የሚባል መሰረቱን ሞሮኮ ያደረገ የፖሊሲ አጥኚ ተቋም ከፍተኛ ተንታኝ የሆኑት ሪዳ ሊያሙሪ ያም ሆኖ ሀገሪቱ ጥቃቶቹን ለመከላከል እንዳልተቻላት ያስረዳሉ። ይህ ጥቃት የዩናይትድ ስቴትስ የፈረንሳይና የአውሮፓ ህብረት ትልቅ አጋር የሆነችውን ኒጀርን በከባዱ የሚጎዳ አድራጎት ነው። ፈረንሳይና ዩናይትድ ስቴትስ የኒጀርን ኃይሎች በማሰልጠን በማማከርና በቁሳቁስም ሲረዱ ቆይተዋል። ነገር ግን ጠንካራ የጸጥታ ኃይል አይደለም፣ የቅርብ አንድ ሌሊት በአስር ዓመትም አይመሰረትም። ኒጀር ላይ ያለውም እውነታ ይኸው ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከኒጀሩ አቻቸው መሐማዱ ኢሱፉ ጋር በቴሌፎን መነጋገራቸውን ጽህፈት ቤታቸው አስታውቋል። ሁለቱም መሪዎች የተፈጸመውን ጥቃት አውግዘውታል ማክሮን የፈሪ ድርጊት ሲሉ ኮንነውታል። ይህ ጥቃት ይላል ፓሪስ የሚሰራው ኒጀራዊ ጋዜጠኛ ሲዲካባ፣ በኒጀር የፖለቲካ ክርክሮችን ይቀሰቅሳል። ኩሬ ላይ የደረሰው ጥቃት የጸጥታን ጉዳይ የፖለቲካ ክርክሮች ዋና ትኩረት ያደርገዋል ብሏል። ይህ ደግሞ የፕሬዚደንት ኢሱፉን ክንዋኔና ባዕዳን ወታደሮች ኒጀር መሬት ላይ መስፈራቸውን ጉዳይም ይጨምራል ብሏል። ፈረንሳይ፣ ዩናይትድ ስቴትስና ጀርመን በዚያ ወታደሮች እንዳሰፈሩ ጋዜጠኛው አስታውሷል። የሳህል አካባቢ የታላቁ ሳሃራ እስላማዊ መንግስት ብሎ ራሱን የሚጠራውን ቡድን ጨምሮ ለበርካታ ጂሃዳዊ ቡድኖች ምሽግ ሆኗል። በዚህ በሁከት በሚታመስ የአፍሪካ አካባቢ በርካታ አውሮፓውያን ተጠልፈዋል፣ የተገደሉም አሉ። ከዘጠኝ ዓመታት በፊት ሁለት ፈረንሳውያን አንቷን ደሌኮር እና ቪንሴንት ዲሎር ኒያሚ ከሚገኝ ምግብ ቤት ጂሃዳውያን ጠልፈው ከወሰዷቸው በኋላ እንደገደሏቸው የሚታወስ ነው። አመሰግናለሁ ኒኮንና ቆንጅትን። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ ስርጭትን ለመቆጣጠር የአፍና የአፍንጫ መሸፈኛ ማድረግ፣ እጅን መታጠብና አካላዊ ርቀትን መጠበቅ እጅግ አስፈላጊ በመሆናቸው ላይ የህብረተሰብ ጤና ባለሙያዎች ይስማማሉ። በመላው ዓለም ለቫይረሱ የተጋለጠው ሰው ቁጥር ወደ 20 ሚሊዮን በተጠጋበት በአሁኑ ጊዜ ግን የአፍና የአፍንጫ መሸፈኛ ማድረግን የሚቃወሙ ሰዎች በሽታውን ለመቆጣጠር የሚደረገውን ትግል አዳጋች እያደረጉት መሆኑ ተዘግቧል። የአራሽ አራብ ሳዲ ዘገባ ዝርዝሩን ይዟል። ስምኝሽ የቆየታ አቀርበዋለች። ኮቪድ-19 የዓለም ህብረተሰብ ስጋት በሆነበት በዚህ ወቅት ባሳለፍነው አርብ አሜሪካን አገር ደቡብ ዳኮታ ውስጥ በምትገኘው ስተርጂስ ከተማ ነዋሪዎች ሰማኒያኛውን ዓመታዊ የሞተር ብስክሌት ለማክበር ወደ ከተማዋ መሀል አደባባይ ወጥተው ነበር። ትዕይንቱ ላይ ለመሳተፍ የወጡት ሰዎች ግን የህብረተሰብ ጤና ባለሙያዎች ከአምስት ሚሊየን በላይ አሜሪካውያንን ያጠቃውን የኮሮና ቫይረስ ስርጭት ለመቆጣጠር አካላዊ ርቀት መጠበቅና ፊት መሸፈኛ ጭንብሎችን መጠቀም አስፈላጊ ስለመሆኑ የሚሰጧቸውን ምክሮች ችላ ብለው ታይተዋል። በሞተር ብስክሌት ትዕይንቱ ላይ ከተሳተፉት አንዱ የሆነው ጂም ቡሽ የጤና ባለሙያዎቹ የሚሰጡትን ምክር እንደማያምንበት ይናገራል። ምንም አይነት ቅድመ ጥንቃቄ አላደረግንም፣ ከዚህ በፊትም አርገን አናውቅም። በአብዛኛው የምንሰማቸው ነገሮች ፈጠራዎች ናቸው። ከጀርባው አንድ የተሰወረ ምክንያት አለ። በህብረተሰብ ጤና ላይ የተጋረጠው አደጋ በግልጽ የሚታይ ቢሆንም እንደ ጂም ቡሽ ያሉት የትዕይንቱ ተሳታፊዎች ግን ወረርሽኙ የተጋነነ ነው ብለው ያምናሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፊት መሸፈኛ ጭምብል አድርገው የታዩት በጥቂት አጋጣሚዎች ላይ ብቻ ነው። በዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ በበኩላቸው ራስን ከኮሮና ቫይረስ ለመጠበቅ ቀላል መሆኑን አበክረው ይናገራሉ። የትም ይሁን የት ሰው ከተሰበሰበበት ቦታ መራቅ ያስፈልጋል። ምክንያቱም እንደዚህ አይነት ቦታ በቫይረሱ ለመያዝም ሆነ ለማስተላለፍ ያጋልጣል። ማንኛውም ሕዝብ የተሰበሰበበት ቦታ ላይ በተለይ የፊት መሸፈኛ ጭንብል ሳያደርጉ መገኘት በሽታው እንዲስፋፋ ያደርጋል። ከዚህ ምክር በተቃራኒው ግን ሳይንሱንም ሆነ የባለሙያዎቹን ምክር የሚቃረኑ እንቅስቃሴዎች በዓለም ዙሪያ እየጨመሩ ነው። ከእነዚህም መሃል በጀርመን ስቱትጋርት ከተማ የተካሄደው የጸረ ጭንብል ሰልፍ አንዱ ነው። በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ለምን በሰልፉ ላይ እንደተገኘ ሲያብራራ እዚህ የተገኘሁት በኢየሱስ ክርስቶስ ስለማምን ነው። በአጠቃላይ የኮሮና ቫይረስ የኢየሱስ ተቃርኖ ነው። ከአዳኛችን ኢየሱስ በተቃራኒው እንደ መቆም ነው። ብዙዎቹ ይህ ከእግዚአብሔር ውጭ መሆኑን አያውቁም። የኅብረተሰብ ጤናን መጠበቅ የሁሉም ኃላፊነት መሆኑን የሚያምኑ ሌሎች ጀርመናውያን ደግሞ የፊት ጭንብል ማድረግን ደግፈው ሰላማዊ ሰልፍ አድርገዋል። ከእነዚህ ተሳታፊዎች አንዷ የሆነችው ናዳ ይህንን አለማድረግ ራስ ወዳድነት ነው ትላለች። ራስ ወዳድነት ይመስለኛል። እነዚህ ሕጎች በዚህ ወቅት በጣም አስፈላጊ ናቸው አለበለዚያ ቫይረሱ በቀላሉ እየተስፋፋ ይሄዳል። ምናልባት በወጣት ልጆች ያን ያህል አደገኛ ላይሆን ይችላል። ነገር ግን ባላሰብነው መንገድ ሌሎች ሰዎችን ለቫይረሱ እናጋልጣለን። በጀርመኗ ከተማ ስቱትጋርት በተደረገው ሰላማዊ ሰልፍ ላይ ወደ ሁለት ሺህ የሚጠጉ ሰዎች ተሳትፈዋል። በአሜሪካዋ ደቡብ ዳኮታ ደግሞ አስር ቀን በሚቆየው የሞተር ብስክሌት ትዕይንት ላይ ለመሳተፍ ወደ አንድ መቶ ሺህ የሚጠጉ ሰዎች ወደ ስተርጂዝ ከተማ ተሰባስበዋል። ከዚህ ቀደም በተመሳሳይ ትዕይንት ላይ ለመታደም ወደ ግማሽ ሚሊዮን የሚሆኑ ሰዎች ወደ ከተማዋ ይመጡ እንደነበር ተዘግቧል። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናግድኋችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችንን ዘልቃለን። ግብጽ ውስጥ በሚኖሩ ኢትዮጵያውያን ስደተኞች መካከል ማንነትን የለየ ግጭት እየተደጋገመ በመምጣቱ ከፍተኛ ስጋትና ጭንቀት ውስጥ እንደሚገኙ ስደተኞቹ ለአሜሪካ ድምፅ ተናግረዋል። የኦሮሞ ማኅበረሰብ አባላት በሆኑ ወጣቶች በስደት በምንኖርበት አገር ጥቃት ደርሶብናል ይላሉ። በካይሮ የኦሮሞ ማኅበረሰብ መሪ በበኩላቸው ወጣቶቹ ያቀረቡትን ክስ አስተባብለዋል። የኦሮሞ ማኅበረሰብ አባል የሆኑ ስደተኞች በግብፃውያን ሳይቀር ጥቃት የሚሰነዘርባቸው እንደ ሌላው ስደተኛ ሁሉ የሚንገላቱ እንጂ ሌላውን ስደተኛ የሚያጠቁ አይደሉም ሲሉ ሞግተዋል። ሀብታሙ ስዩም ያጠናቀረውን ዘገባ በድጋሚ እናስደምጣችሁ። ላለፉት አምስት ዓመታት በግብፅ ካይሮ የኖረው ኤፍሬም መብራቴ ሕይወቱ በጣም ሥጋት ውስጥ ከወደቀች መሰነባበቷን ይናገራል። ከግብፅ የጸጥታ አካላትና ወጣቶች የሚደርስ ጫና በአንድ በኩል ማንነትን የለየ ከሌሎች ኢትዮጵያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዳደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብፅ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምፃዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለ መድረሱም ያስረዳል። አሁን ሰሞኑን የደረሰብን እኔ አሁን ተመትቻለሁ፣ ጓደኞች ተወግተዋል። በካራ ስምንት ነው ጠቅላላ የተወጉት። ደረቴ ነው እንትኔ ላይ ነበር በጡብ ነበር የተመጣወት። ደህና ነኝ። ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙ እና ግማሾች ገቡ። ወደ ስልሳ አካባቢ ይሆናሉ። ምንድን ነው ምናምን ብሎ ባለካፌው ሲጠይቃቸው እናንተ ፈልገ እነዚህ ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህን ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ለንበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወደ የሚያመልጠው አመለጠ፣ የማያመልጠው ተወጋ። ከዛ በኋላ ግብፃውያን እንደገና ገብተው በመካከል ለማ እንትን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳምኗቸው ወደ እነሱ ነው የሆኑት። ከዛ ጠርሙስ በጠርሙስ እየወረወሩ ሁሉ እየሳቱን ነው ሩጠን ያመለጥ ነው ከግብፃውያን ጋር ማለት ነው። ኤፍሬም በዕለቱ የተጎዱ ሰዎች የህክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል። መታወቂያ ነበር የሚጠይቁን ስንሄድ፣ ገና ከበሩ ላይ መታወቂያችን እናሳያቸዋለን፣ አይተው ከውስጥ ይገባሉ፣ አናክመን ብለው ነበር የሚመልሱን። እዚ ያናይም ሌላ ቦታ ሄዱ ተቋማ ስትሆን የት እንሂድ ስንል አናክመን። ከዛ መጨረሻ ላይ አለዩኒ ነው ምናምን የሚባል ሆነ ምስቶች ሳለ እዛ ሩቅ ቦታ ነው፣ ከዛ ሄድን እዛ ቦታ ሄድን፣ ገባን በቃ ምንም ልትገባበት የማትችል ነገር ማለት ነው። ያ ሁሉ ተራ አልደርሰው ብሎ የቆመበት ቦታ ላይ ነበረ የሄድ ነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዛ የሆነው። እስከ ሌሊቱ ስድስት ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው የምነግርህ፣ ተራ አልደረሰንም ነበር። ኤፍሬም በስደት ሀገር ውስጥ የአምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት፣ እስር እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን፣ ማዕዲና ዘይቱን አካባቢዎች መደጋገማቸውን ይናገራል። ላለፉት አስር ወራት በካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባ እንደሆነ ይናገራል። እኔ ፎቶ አንስቼ እልክልሃለሁ ከፈለግ። እኔ ጭንቅላቴን ነው የመቱኝ። በድንጋና በድንጋ በጠርሙዝ እና በዱላ ነው የመቱኝ። እኔ እንደ ግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መጥተው በጮዊ ለውግተው ነ ሄዱ። ቀጥቅጣውም በቃ ሚስሪ ራሱ አላስጣለንም። እነሱ በሰዓቱ እኛ ጮኸን ፖሊስ ብንጠራም ፖሊስ አይደርስልንም። ግብፃውያንም አይገለግሉንም። ተጎድተን እኛ እየታሰርን እኛ ተጎድተን እኛ እየተመታን ያለን ምንም መኖር አልቻልንም። በቃ አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍል ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግሯል። አማርኛ ቋንቋ የሚናገር አረንጓዴ፣ ቢጫ፣ ቀይ ልብስ በስህተት የለበሰ ጉትቻ ያደረገ ከማህተባቸው ላይ መስቀል አረንጓዴ፣ ቢጫ መቃይ መስቀል ያደረገ የራሳቸውን ሰው ራሱ ሳይቀር በቃ ያለ ነው። ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል አብዱል ባህ ቃሶ ካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው የማህበረሰቡ አባላት በሀገሬው ሰው ዘንድ የሚደርስባቸው የማግለል ጤና ኬላን የመሳሰሉ አገልግሎቶችን መነፈግ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ ቀደም ብለው የተሰሙ ቅሬታዎችንም አይቀበሉም ኩን ዱገራ ከንፈጋቴ ላልች ግቢንስ ሰባ እንጅራ ይሄ በእውነቱ ከእውነት ይራቅ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር እድል ለማግኘት ብለው ከአረቦች ጋር አብረው በአሁኑ እየተሰማ ያለውን የኦሮሞ ድምፅ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች በአሁኑ ሰዓት በሀገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ፣ ባለፈው በሰልፍ ውስጥ በሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶችን በመጠቀም የኦሮሞ ልጆችን ሲያስፈራሩና ሲያሳስሩ ነበር። ስለዚህ ዩኤንኤችሲአር ጨምሮ የአገሩ መንግስት የኦሮሞ ሕዝብ ሰላማዊ ሕዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ጸጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደ በፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ ችግር ሊፈጥሩ የሚችሉ ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይህ ጉዳይ ይህን ይመስላል ለማለት ፈልጌ ነው። አማራሌ በከቧኒ ኦሮሞ ደስ በቀታ በቃ አይንቡ አኒ ኩኒስ ከኖመ ፈካታ የቹ በርባዴት አብዱልባሂ ቃሱ ካዮ መሰል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን ስንጠይቃቸው ይህንን መልሰዋል። ከነ ረጀታ ቱሬ ኮሚኒቲ ሌን ኦሮሞ ብዬካ ነጅረን ኮሚኒቲ ሌን ሸምቱ ጅራ በዚህ ጉዳይ እየሰራን ነበርን። እዚህ አገር አምስት የኦሮሞ ማህበረሰብ ነው ያሉት። እነዚህ ማህበረሰቦች በአገሩ በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያዩ የፖለቲካ አመለካከት ቢኖራቸውም ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይቺ አገር አገራችን አይደለችም። ከህዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ ዓይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ፣ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ስለዚህ ለዚሁ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበረን፣ ግን እነሱ ፍቃደኛ ስላልሆኑ ጉዳዩን እንዲሁ አለፍን ማለት ነው። ገሩ ኢሳን የመማዋን ንተይኒስ ቢፎንሰኒን ዲፍኔ ብረ ደብርኔ ጀቹ በዚህ ዘገባ ውስጥ በግብፅ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብፅ መንግሥት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብፅ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በሀገሪቱ ከሚገኙ ከ250 ሺህ ስደተኞች መካከል 16181ዱ ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርገዋል ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን አመሰግናለሁ ሀብታሙ ወደ ተከታዩ ዘገባ እንለፍ? በኦሮሚያ ክልል የተለያዩ አካባቢዎች በቅርቡ የተከሰተው ቀውስ ችግሮችን በግልጽነት ተወያይቶ መፍታት ባለመቻሉ የተፈጠረ ነው ሲሉ የሰብአዊ መብቶች ተሟጋቹ ኦባንግ ሜቶ ተናግረዋል። ተዋልደው እና ተዛምደው በኖሩ የአንዲት ሀገር ልጆች መካከል የተፈጠረው ደም ያፋሰሰ ችግር ኢትዮጵያውያንን የማይመጥን ነው ሲሉ አቶ ኦባንግ ወቅሰዋል። መስፍን አራጌ ነው ኢትዮጵያ ውስጥ ተዘዋውረው ስለተመለከቱት ሁኔታ ያነጋገራቸው፤ ቀጥሎ ይቀርባል። ከስራ ባልደረቦቻቸው ጋር በመሆን ጉዳት የደረሰባቸውን የኦሮሚያ ክልል አካባቢዎች የጎበኙት የሰብአዊ መብት ተሟጋቹ ኦባንግ ሜቶ እንዳስረዱት ጉዳቱ የአርቲስት አጫሉን ግድያ ተከትሎ ይፈጸም እንጂ ቀድሞ ይታቀደበት ይመስላል ይላሉ። ባህቻሎ ምክንያት ሞት እንደዚህ ሞቷል። አይ ቲንክ በእኔ አመለካከት ባህቻሎ ምክንያት አይደለም። ዝዋይና ሻሸመኔ ትልቅ ከተማ ነው እና ያንዳ ቤቱ ሀል ቤት ብቻ ሆኑ ስንግል ሆኑ ነዚያገ ያለው ቤተሰብ ይገደላል፣ ቤት ይቃጥላል፣ ሆድ ምግብ ቤቱም ይወድማል፣ ይላል लेकिन ተሰጥሮ የሞቶ ሰዎች ናቸው እና ይሄን ቀርትና ግጭት አይሆንም። ብዙ ቤንታ እያቃጥሉ ነበር። ተመርጦ ነው ገሉ፣ ተመርጦ ነው ቤትስቃጥሉ፣ ተመርጦ ነው ንብረቱ ሲወደሙ፣ ተመርጦ እና ይሄ ሆን ብሎ የተሰራ ካልኩሌት የሆነ ነገር ነው። ሻሸመኔ ዝዋይና ሌሎች አካባቢዎች ላይ የደረሰው ጉዳት ልብ የሚነካና ለዓመታት አንድ ሆኖ በኖሩ ህዝቦች መካከል ይፈጠራል ተብሎ የማይታሰብ ድርጊት እንደሆነም ጠቅሰዋል። እሳቸው አረጋገጥኩት በሚሉት መረጃ ከአንድ ቤት እስከ አምስት ሰዎች ሞተዋል። ነፍሰ ጡርና ተለልፈት ተዳርጋለች። የሞቱ ሰዎችንም አትቅበሩ ተብሎ እስከ መከልከል የደረሰ አጋጣሚ ነበር። ችግሮችን በግልጽነት ተወያይቶ መፍትሄ ከማበጀት ይልቅ በመድበስበሳቸው ደማፋሳሽ ግጭት ተፈጥሯል ባይ ናቸው። ከደረሰው ግጭትና ከግጭቱ ሰለባዎች አኳያ ከብሔርና ከሃይማኖት ጋር ተያይዞ አሁንም አለመግባባት አለ። ይህን አምኖ በግልጽነት መወያየት እንጂ ማድበስበስ አያስፈልግም ነው ያሉት። የብሔራዊ እርቅን ማስፈላጊነት እግረ መንገዳቸውን በመጠቆም ሁለቱ መንገድ አለበት እና ሰዎቹ የሞቱ ሰዎቹ በብዛቱ ቆር የተጎዱ ሰዎች በብዛቱ የሞቱ በማንነት በብሔር ማንነት እና በሃይማኖት ማንነት ማለት ነው አማራነታቸው የሞቱ ሰዎች ወብሳርግ የተደረገው ሌላ ደግሞ በክርስቲያን ነታቸው የሞቱ ሰዎቹ ከዛ ግን ተጎጂዎቹ ብዙ ናቸው። ግጭቱ የብሄር ገጽታ ቢኖረውም ብዙሀኑ ኦሮሞ ከ ከእነሱ ብሔር ውጭ ያሉትን ተከላክሎ ከአደጋ እንድታደጋቸው ብዙሀኑ ሙስሊም ክርስቲያን ወንድሞቹን ከጥቃት እንዳዳናቸው አብራርተዋል። ይህን ሰብአዊ ተግባር ለፈጸሙት ኢትዮጵያውያንም ምስጋናቸውን አቅርበዋል። ሰዎች ከብዙ ሙስሊሞች እዚያ ጋር ሄዱ እየጠበቁ ሙስሊሞች ባይኖሩ ብዙ ሰ ሞቱ ነበር። ገዳይምኛ ሟችምኛ የሚሉት አቶ ኦባንክ እንዲህ አይነቱ ድርጊት ሁለተኛ እንዳይደገም እንላለን እንጂ ተደጋግሞ እያየነው ነው ነው ሲሉም ተደምጠዋል። ህዝቡን የሚያስቆጡ ቅጥያ ስሞችና የሐሰት ትርክቶች በመገናኛ ብዙሀንና በማህበራዊ ድረገጾች በስፋት መለቀቃቸው ችግሩን እንዳባባሱትም ይናገራሉ። መንግስት፣ የሃይማኖት ተቋማትና ማህበራዊ ድረገጾች የተጠናከረ ግልጽ ውይይት እንዲካሄድ መደላድል በመፍጠር አገራዊ ግዴታቸውን እንዲወጡም ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። አመሰግናለሁ አቶ ባንግን፣ እንደዚሁም መስፍንን። ወደ ተከታዩ ዘገባ እንለፍ። የዘመኑ የምጣኔ ሀብት ፉክክር በአመዛኙ ቴክኖሎጂን የተንተራሰ በቴክኖሎጂው የሚካሄድ ነው። የቴክኖሎጂው ዘርፍ እያደገ በሄደ ቁጥር ደግሞ የዓለም ኢኮኖሚ በቴክኖሎጂ የተሳለጠ የሰው ኃይል ይፈልጋል። ይህን መሰረት በማድረግ ሎስ አንጀለስ ካሊፎርኒያ የሚኖረው የቴክኖሎጂ ባለሙያ ዮሴፍ አዱኛ ኢትዮጵያውያን የዲጂታል ኢኮኖሚ ተጠቃሚ እንዲሆኑና ወደፊት ለሚፈጠሩ አዳዲስ የሥራ ዕድሎች ብቁ ሆነው እንዲገኙ በማሰብ የቴክ እውቀቶችን በአማርኛ እየተረጎመና እያዘጋጀ ያሰለጥናል። ኢትዮጵያ ውስጥ የሚገኙ የትምህርት ተቋማትን የቴክኖሎጂ ትምህርት አሰጣጣቸውን እንዲያሻሽሉ ለማድረግ ያግዛል። ስመኝሽ የቆየ ከዮሴፍና እሱ የሚሰጣቸውን የቴክኖሎጂ ትምህርቶች ተምረው ራሳቸውን ከቀየሩ ወጣቶች ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እስክንድር ብርሃኑ የዛሬ አስራ ሶስት ዓመት ወደ አሜሪካ ሲመጣ ኢትዮጵያ ውስጥ የአውቶ መካኒክነት ሙያ ሲማር ከወሰደው የኮምፒውተር ትምህርት በስተቀር ከቴክኖሎጂ ጋር ብዙም ትውውቅ አልነበረውም። በአሜሪካን ሀገር ሎስ አንጀለስ ከተማ ኑሮን ሀ ብሎ ሲጀምርም የስደት ኑሮውን ለማሸነፍ በመጀመሪያ የተቀጠረው የነዳጅ ማደያ ውስጥ ነበር። ከዓመት በኋላ ደግሞ ታክሲ መንዳት ጀመረ። ለቀጣዮቹ አምስት ዓመታት ታክሲ እነዳ ነበር የሚለው እስክንድር ራሱንና ኑሮውን ለማሻሻል ትምህርት መማር ቢፈልግም ዮሴፍ አዱኛን እስከሚተዋወቅ ድረስ ግን የቴክኖሎጂ ባለሙያ ሆናለሁ ብሎ አስቦ አያውቅም። ክላስ ውስጥ ከወሰድኳቸው ኮምፒውተር እንትኖች ውጭ ወይም ለራሴ ሶሻል ሚዲያ ወይ ምናምን ከመጠቀም ውጭ ዴይ ቱዴይ ኢንፎርሜሽን ከመወሰድ ውጭ ማየት እንትን አልነበረኝም። እዚህ አይነት እንትኖች ላይ ፕሮፌሽናል ስራም አልነበረ የምሰራው ታክሲ ዩበር ምናምን ነበር የምሰራ የነበረው። እሱን እየሰራው እያለ ነው እንግዲህ ክላሶቹንም እንደዚህ ኮሌጅ ምናምን ለመሄድ እንትን ሳደግ፣ ከዛ በኋላ ወደ ሁለት ሺህ አስራ አራት አካባቢ ይመስለኛል ከኒዩሲፍ ጋር የተገናኘ ነውና ይህንን ኮርስ እንትን ያልኩት እስክንድር በሁለት ሺህ አስራ አራት መጨረሻ ላይ የተዋ ወቀው የያዮቢ ኢንፎርሜሽን ቴክኖሎጂ ትምህርት ቤት መስራችና መምህር ዮሴፍ አዱኛ ግን ሕይወቴን ቀየረው ይላል። ትምህርት ቤቱ በአማርኛ የሚሰጣቸውን አጫጭር የኢንፎርሜሽን ቴክኖሎጂ ትምህርቶች በሶስት ወራት ስልጠና ከወሰደ በኋላ አሁን ሎስ አንጀለስ ውስጥ ባለ የጤና ድርጅት ውስጥ ሶፍትዌር ዲቨሎፐር ሆኖ ይሰራል። ይኸው ምንም ችግር የለም፣ እስክንድር አንተ ኢንተረስቶ ብቻ ኑር እንጂ በእርግጠኝነት እንትን ማድረግ ትችላለህ አለኝ። ያኔ ነበር ቅንነቱን እንትን ያልኩትና እንዳለውም በስነ ስርዓት ነው የተገበረልኝ። በደንብ ነው በሕይወቴ ላይ ለውጥ እንዳመጣ ያደርገውና በተለይ አሁን በአማርኛ አዘጋጅቶ የሚሰጣቸው ኢትዮ ላይ የሚጭናቸው እንትኖች አሉ። በጣም ጠቃሚዎች ናቸው ለመነሻ ይሆናሉ። እስክንድርን ጨምሮ በሌሎች በመቶዎች የሚቆጠሩ በአሜሪካ የሚኖሩ ኢትዮጵያውያን ህይወት መቀየር ጀርባ ስሙ ጎልቶ የሚነሳው ዮሴፍ አዱኛ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ የሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት ነው። በዲጂታልና በቴክኖሎጂ ሙያዎች መሰማራት ውጤታማ በሚያደርግበት በዚህ ዘመን ብዙ ከኢትዮጵያ የሚመጡ ወጣቶች በቋንቋ ችግር ምክንያት ከእጅ ወዳፍ በሆኑ የስራ ሁኔታ ውስጥ ሲንገላቱ ማየት እረፍት ይነሳኝ ነበር የሚለው ዮሴፍ ከሰባት ዓመት በፊት ነበር የቴክኖሎጂ ትምህርቶችን በአማርኛ እየተረጎመ ማስተማር የጀመረው በአካል ከሚሰጠው ትምህርት በተጨማሪም ሀያ የተለያዩ በቴክኖሎጂ ዙሪያ ያሉ ኮርሶችን የሚያስተምሩ ከሁለት ሺህ በላይ የአማርኛ ቪዲዮዎችን አዘጋጅቶ በድረገጽ አማካኝነት ለተማሪዎች ያደርሳል። ብዙ ሰዎች ከአገር ቤት ይመጣሉ። በማቴማቲክስ ተመርቀው ሊሆን ይችላል፣ በፊዚክስ ተመርቀው ሊሆን ይችላል፣ ኮምፒተር ሳይንስም ተመርቀው ትልቁ ባሪየራቸው ስራ ለማግኘት ቋንቋል እና ያንን የሚያገናኛቸው ሰው ያስፈልጋቸዋል ብዬ ጭንቅላት ያስብ ነበር እና ምን አሰብኩኝ፣ ለምንድን ነው በአማርኛ ቴክኒካል ተርሙን ሳልቀይር፣ በአማርኛ ለምንድን ነው አንድን ሰው ኮምፒተር ሳይንስ የማላስተምረው ብዬ አሰብኩኝ። ትምህርት ቤት ከፈትኩ። እዚ ሀገር እንግሉድ ደሚባል ከተማ ውስጥ ነው፣ እዛ ከፈትኩ የዛሬ ሰባት አመት አካባቢ ማለት ነው። እና እዛ ከፍቼ ተማሪዎች እየተማሩ አንዳንዶቹ ስራ እያገኙ ሲመጡ እጅግ ደስ አለኝ። ግን ትልቁ ችግር ምንድን ነው? እኔ ማስተምረው እዚህ ሎስ አንጀለስ ነው። ብዙዎቹ ደግሞ የሚማሩት በነፃ ነበረ። መክፈል የማይችሉ ሰዎች ነበሩ። እና ስለዚህ ለምንድን ነው ዲሲ ያለ ሰው፣ አውሮፓ ያለ ሰው ለምንድን ነው ትምህርቱ እንዲከታተል በአማርኛ እየቀረስኩኝ ማለቀው ብዬ ስኩዌል ሰርቨር የሚባል የዳታ ቤስ ማኔጅመንት ሲስተም በአማርኛ መልቀቅ ጀመርኩ። እና ተጠቃሚዎቹ እየበዙ እንደውም አንዳንዶቹ ከዲሲው እየደወሉ ያንተን ቪዲዮ አይተን ስራ አግኝተናል እያሉ ሲልኩልኝ ኮርሶቹን መጨመር ጀመርኩ። ዮሴፍ ትውልድና እድገቱ ወሎ ውስጥ ከደሴ አራት መቶ ኪሎ ሜትር ርቀት ላይ የምትገኝ ሳይንት የተባለች የገጠር ከተማ ነው። አንደኛ ደረጃ ትምህርቱን ሆቴና ወይዘሮ ስህን የተባሉ ትምህርት ቤቶች ተምሮ ሁለተኛ ደረጃ ትምህርቱን ደሴ ከተማ ያጠናቀቀው ዮሴፍ አዲስ አበባ ዩኒቨርሲቲ ተመድቦ እስከሚሄድ ድረስ እንኳን ዛሬ በቴክኖሎጂ ሙያ ሌሎችን ላስተምር ለራሴ ምን እንደመሆን አላውቀውም ነበር ይላል። በኋላ ግን ያው ቴክኖሎጂው ስለመጣ እንድድልም ሆኖ ደግሞ ኮምፒውተር ሳይንስ ጆይን ማድረግ ስለቻልኩኝ ኢንፎርሜሽን ሳይንስ ነበር ያን የሚባለው፣ እዛ ጆይን አደረግኩኝ። ትምህርቴን ጨረስኩ። ቻሌንጂንግ መሆኑ ቴክኖሎጂ እጅግ ደስ ይለኝ ነበረ። በኋላ እዛው እያስተማርኩ እንድማር ተፈቀደልኝ። ትምህርቴን በሁለት ሺ ሶስት ወይም አራት አካባቢ ጨረስኩኝ። እንደ ጨረስኩ የተለያዩ ካምፓኒዎች ሰርቻለሁ። እዛው አዲስ አበባ ዩኒቨርሲቲ አንደኛው ነው። ሳይንስና ቴክኖሎጂም የተወሰነ ዓመት ሰርቻለሁ የፕሮጀክት ማኔጀር ሆኜ ከዛ ስኮላርሽፕ አገኘው መጣው። ዮሴፍ አሜሪካ ከመጣ በኋላ ራሱን በኮምፒውተር ሳይንስና የተለያዩ የቴክኖሎጂ ሙያ ዘርፎች ብቁ ለማድረግ በተከታታይ ለአራት ዓመታት አንብቧል። ከመቶ በላይ አጫጭር ኮርሶቹንም ወስዷል። የዛሬ ሰባት ዓመት ደግሞ እሱ በልፋቱ ያገኛቸውን ስኬቶች ለሌሎች ወገኖቹ ለማካፈል የአዮቢ የተሰኘውን ድርጅቱን ከፍቶ በአማርኛ የሚያዘጋጃቸውን የኢንፎርሜሽን ቴክኖሎጂ ኮርሶች በጣም በትንሽ ክፍያ ያስተምራል። መክፈል የማይችሉትን ደግሞ በነጻ ያሰለጥናል። በእያንዳንዱ ኮርስ ሀያ ሀያ ብር ቻርጅ እናደርጋለን። ግን መክፈል የማይችል ሰው ማንኛውም መክፈል የማይችል አበሻ በነጻ ኮርሱን ማግኘት እችላለሁ ብሎ ኢሜይል ካደረገልን በነጻ አቬለብል እናደርጋለን ማለት ነው። ኢትዮጵያ ላሉ ተማሪዎች በሙሉ በነጻ ነው የምንሰጠው። ይጽፉልናል፣ ኩፖን እንልክላቸዋለን፣ በነጻ ኮርሱን ያገኛሉ ማለት ነው። ድል ኢትዮጵያ ውስጥ የዛሬ ሀያ አመት የወሰድኳቸው ኮርሶች ዛሬም በዩኒቨርሲቲዎች ይሰጣሉ፣ የሚለው ዮሴፍ የትምህርት ተቋማቱ የቴክኖሎጂ ትምህርት አሰጣጣቸውን እንዲያሻሽሉም በሙያው ድጋፍ ያደርጋል። ዛሬ የተማርሽውን የሰራሽበትን ስራ ኔክስት የር አታገኘው። ኮምፕሊትሊ ተቀይሮ ተቀይረ ዳይቨርሲፋይድ ሆኖ ነው የምናየው። ስለዚህ ቴክኖሎጂውን አፕቱዴት ከማድረግ አንጻር፣ ካሪክለም ከመቀረጽ አንጻር ካሪክለም አሁን ድራፍት አድርጌ የላኩላቸው አሉ እንደሁሉ ዩኒቨርሲቲ አይነት ማለት ነው። ምክንያቱም እንደዛ ካልሆኑ የሚያስተምሯቸው ተማሪዎች ሰክሰስ ፉል አይሆኑም። አስተማሪዎቹም ደግሞ ልፋታቸው ፍሩትፉል አይሆንም። ስለዚህ እነሱን አስተማሪዎቹን ሰብስቤ አስተምሬያለሁ ለብዙ ጊዜ። አሁን በኮሮና ቫይረስ ምክንያት ትምህርቶቹን በአካል መስጠት ያልቻለው ዮሴፍ ሰዎች ሰዎች በየቤታቸው ሆነው ከቴክኖሎጂ ትምህርቶች ጋር እንዲተዋወቁ ወይም ያላቸውን እውቀት እንዲያዳብሩ በማሰብ ከአምስት መቶ ሰባ በላይ ለሆኑ ተማሪዎች በኢንተርኔት አማካኝነት ሶስት ኮርሶችን በነጻ እየሰጠ ነው። በዚህ ዕድል ተጠቃሚ ከሆኑ ተማሪዎች መሀል አንዱ ደግሞ በቴኔሲ ስቴት ናሽቪል ከተማ ነዋሪ የሆነው ዚያድ ጀማል ነው። የሂሳብ ባለሙያ የሆነውና በ2010 ወደ አሜሪካ የመጣው ዚያድ ከአንድ ወር በፊት ዮሴፍ በድረ ገጽ አማካኝነት የሚሰጣቸውን ሶስት ኮርሶች ጨርሶ መውሰዱ አሁን ለሚሰራው ስራና ወደፊት ለሚኖሩ የስራ ዕድሎች ብቁ አድርጎኛል፣ ይላል። የወሰድኩት ሶስት ኮርሶች ነው። በዚኛው በአንድ ወር ስት የሰጠን አንደኛው ፓወር ቢአይ ነው፣ ሁለተኛው ዌብሳይት ዴቨሎፕመንት ሶስተኛ ደግሞ ሲሻርፕ ኮርስ ነው። አንድ የሰጠን አንዳንድ የሚሰራቸው ፕሮግራሞች አሉ። በአሁን ሰዓት ማለት ከምሰራ ስራ ጋር ለምሳሌ ፓወር ቢአይ ብዙ ሪፖርቶች የምሰራባቸው ፕሮግራሞች ናቸው እና ሞስትሊ አሁን የምሰራቸውን ስራዎች ወደ ፓወር ቢአይ እየለወጥኳቸው ነው ያለሁት እና ብዙ ተጠቅሜበታለሁ ማለት እችላለሁኝ። ወደፊትም ደግሞ ያው እንደምታውቂው ቴክኖሎጂ በየጊዜው የተቀያየረ በየጊዜው አዳዲስ ነገር እየመጣ ነው ያለው እና ራስን አፕዴት ማድረግ ካሉ ቴክኖሎጂ ጋር ራስን አብሮ ማስኬድ ግድ ስለሆነ ወደዚህ ፕሮግራም እቀይራለሁ የሚል እቅድ አለኝ። ከዚህ በኋላ ዓለም በቴክኖሎጂ የታገዘ ትውልድ ነው የምትፈልገው፣ ኢትዮጵያውያን ደግሞ ከዚህ ወደ ኋላ ቀርተናል የሚለው ዮሴፍ ጊዜያቸውን ያላግባብ በማህበረሰብ ሚዲያዎች ላይ ብቻ የሚያጠፉ ወጣቶች ቴክኖሎጂውን አውቀው ከጊዜው ጋር መራመድ ካልቻሉ ወደፊት ስራ አጥ እንዳይሆኑ ስጋቱን ይገልጻል። በየትኛውም የሙያ ዘርፍ ውስጥ ያሉ ወጣቶች በቴክኖሎጂ ብቁ እንዲሆኑና ራሳቸውን የዲጂታል ኢኮኖሚው ተጠቃሚ እንዲያደርጉም ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ፌርፋክስ፣ ቨርጂኒያ። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔም ያስተናገድኳችሁ ሰሎሞን አባተንን፣ አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ እባክዎ ራስዎን ከኮሮና ቫይረስ መጠበቅ ፈጽሞ አይዘናጉ። እጆችዎን ይታጠቡ። አፎን እና አፍንጫውን ይሸፍኑ። አይቀራረቡ። Dan bagaimana terdakul diraraku. Salam kenal seteru. Tidak